ወደ ኤርትራ ለስልጠና ተልኮ የነበሩ በሺዎች የሚቆጠሩ የሶማሊያ ወታደሮች በኢትዮጵያ ትግራይ ውስጥ በተደረገው ውጊያ ተካፋይ ሆነዋል በሚል በዚህ ሳምንት በወጣው ሪፖርት የተነሳ በሶማሊያ መንግስት ላይ የሚደረገው ግፊት እያየ ለመምጣቱ ተነግሯል። የልጆቻቸው አድራሻ የጠፋባቸው የወታደሮቹ ቤተሰቦች ፋርማጆ በሚል ቅጽል ስምም የሚታወቁትን የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድን ተጠያቂ ያደረጉ ሲሆን እሳቸው ግን ሪፖርቱን አስተባብለዋል። የቪኦኤ ዘጋቢ መሐመድ ካዩ ከሞዋዲሾ እንደዘገበው ከሆነ የተወካዮቹ ምክር ቤት ኮሚቴ ወታደሮችን አድራሻ በሚመለከት ምርመራ እንዲደረግ ጥያቄ ማቅረባቸው ተነግሯል። ከሞዋዲሾ የላከውን ዘገባ ደረጀ ደሳ ያቀርበዋል። በተባበሩት መንግስታት የሰብአዊ መብት ጉባኤ በዚህ ሳምንት የወጣው ዘገባ እንዳመለከተው ለስልጠና ወደ ኤርትራ ተልከው የነበሩ ወታደሮች በኢትዮጵያ የትግራይ ውጊያ ተሳታፊ ሆነዋል። የሶማሊያ መንግስት ግን ወታደሮቹ ትግራይ ውስጥ የነበሩ መሆናቸውን አስተባብሏል። ፋስ ዋርዴር ከሶማሊያ መንግስት ምላሽ ከሚጠባበቁ በመቶዎች ከሚቆጠሩ ወላጆች መካከል አንዷ ናቸው። የ22 ዓመት ልጃቸው ሲድ አሊ አብዲ ወደ ኤርትራ ለስልጠና ከተላኩ ወታደሮች መካከል አንዱ ነው። እንዲህ ይላሉ። እሳቸው የሚሉት ልጃቸው ወደ ኤርትራ የሄደው ባለፈው ዓመት የካቲት ወር ላይ ነው። እስከዚህ ዓመት ጥር ወር ድረስ ከሱ የሰሙት ምንም ነገር የለም። ባለፈው ሳምንት እንደገና የደወለላቸው ሲሆን ለህይወቱ በጣም የፈሩለት በመሆኑ የልጃቸውን ደህንነት ማረጋገጥ፣ በሰላም ወደ ቤቱ እንዲመለስ ማድረጉ የባለስልጣናቱ ኃላፊነት መሆኑን ጨምረው ተናግረዋል። ከቤተሰቦች እና ከተቃዋሚ መሪዎች ጥያቄዎች የቀረቡ ቢሆንም የሶማሊያ ፕሬዚደንት ሞሐመድ አብዱላ ፎርማጆ ስለ ወታደሮቹ ምንም አስተያየት አልሰጡም። በፓርላማው የውጭና ዓለም አቀፍ ጉዳዮች ኮሚቴ ምንም አይነት ምላሽ ስላላገኘው ጥያቄ የፕሬዝደንቱን ጽሕፈት ቤት ግልጽ ማብራሪያ እንዲሰጥበት ሁለት ደብዳቤዎች መላኩ ተመልክተዋል። ትልቅ ስልጣን ያለው የምክር ቤቱ ኮሚቴ መሐመድ ሐሰን እድሪስ የአገሪቱ የደህንነት ጉዳዮች በሆነው ጉዳይ ላይ ፕሬዝደንቱ ኃላፊነት መውሰድ ይገባቸዋል ብለዋል። እንዲህ ብለዋል መሐመድ and demanded the president to come out clean on the allegation that Somali soldiers training in Eritrea were deployed in Ethiopia and Tigray. ጉዳዩ ያሳሰበን መሆኑን በመግለጽ ፕሬዚደንቱ ወደ ኤርትራ ለስልጣን የተላኩ ወታደሮች በኢትዮጵያ ትግራይ እንዲሰማሩ ተደርገዋል በሚለው ክስ ላይ በግልጽ ወጥተው ምላሻቸው እንዲሰጡ ጠይቀናል። ምንም እንኳን ሁለት ደብዳቤዎችን ብንልክም በየዕለቱ የሚደረገውን የወታደሮቹን ቤተሰቦች ተቃውሞ ጨምሮ በቃልም የተጠየቁ ቢሆንም እንዳለመታደል ሆኖ ፕሬዚደንት ፎርማጆ ግን እስካሁን ድረስ በግል ወጥተው አድራሻቸው ጠፍተዋል ስለተባለው ወታደሮች የተናገሩት ነገር የለም። ዝም ማለት ነው የመረጡት። በጣም የሚረብሽ ሁኔታ ነው ያለው። እንደ አውሮፓ አቆጣጠር ሰኔ 2018 ሶማሊያ፣ ኢትዮጵያና ኤርትራ የደህንነት የፖለቲካና የኢኮኖሚ ትብብር ስምምነት ተፈራርመዋል። የደህንነትና ጉዳዮች ተንታኝ እና የቀድሞ የሶማሊያ ብሔራዊ ደህንነትና የመረጃ ድርጅት ምክትል ዲሬክተር የነበሩት አብዲሰላም ጉሌ ሁኔታውን በቅርብ ተከታትለዋል። እሳቸው እንደሚሉት ትግራይ ውስጥ የተገደሉት የሶማሊያ ወታደሮች ምን ያህል እንደሆኑ ግልጽ አይደለም ብለዋል። በስልጠናው ወቅትም ሆነ ከኤርትራ ወታደሮች ጋር ተሰልፈው በትግራይ ውጊያ ከተሳተፉት ውስጥ ስንት ሰዎች እንደሞቱ አናውቅም። ትክክለኛውን ፋይል እስካላገኝን ድረስ ድፍን ያለ ጨለማ ነገር ነው። ምን ያህል ወታደሮች እንደተላኩ፣ ምን ያህሎቹ እስካሁን በሕይወት እንዳሉ ለማረጋገጥ በጣም አስቸጋሪ ነው። ስለዚህ ትክክለኛውን ቁጥር ማወቅ፣ እነዚህ ጠፍተዋል የተባሉትን ወታደሮች ለማወቅ በጣም አስፈላጊና ቁልፍ ነገር ነው።